በኢትዮጵያ ከተሞች ያለው የወጣቶች ስራ አጥ ቁጥር 27.2 ከመቶ ሲሆን ይህም በሀገሪቱ ካለው 19 ከመቶ አጠቃላይ የስራ አጥነት መጠን ከፍ ያለ መሆኑን የኢትዮጵያ ስራ ፈጣሪ ወጣቶች ማህበር መረጃ ያሳያል። በመሆኑም የወጣቶች ስራ ፈጣሪ መሆን ስራ አጥነትን ለመቅረፍ እንደ አንዱ መንገድ ተደርጎ ይቆጠራል። ሆኖም ደካማ የትምህርት አሰጣጥ፣ የፋይናንስ እጥረት፣ የገበያ ተደራሽነት ማጣትና የሀገር አቀፍ ፖሊሲዎች ችግር ወጣቶች ስራ ፈጣሪ እንዳይሆኑ አሁንም ማነቆ ሆነው እንደቀጠሉ ናቸው። ሰላም፣ ጤና ይስጥልኝ የተከበራችሁ አድማጮቻችንና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀምሯል። ዛሬ በስራ ፈጣሪ ወጣቶች በሚያጋጥሟቸው ተግዳሮቶችና መፍትሄዎቻቸው ዙሪያ እንወያያለን ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ ኤልያስ አስማረ በቅንብሩ አብሮን ያመሻል የስራ ፈጠራ ክህሎት ያላቸው ወጣቶች ህልማቸውን ለማሳካት ማነቆ የሚሆኑባቸውን ተግዳሮቶችም ሆነ በጎ አጋጣሚዎች አንስተን ከመወያየታችን በፊት ግን ስራ ፈጣሪ ከሆኑ ወጣቶች መካከል አንዱን እናስተዋውቃችሁ። ግዜርያ ላየ ይባላል። የሰራሁት ስራ በዋነኝነት ሜካኒካል ብሪኬት ፕሬስ ይባላል። የከሰል ተረፈ ምርት ከግብርና ተረፈ ምርቶች ከበካይ ጋዝ ንጹህ የሆነ ከሰልን የሚያመርት ማሽነሪ ነው። ይህ ማሽነሪ ኢትዮጵያ ውስጥ ያሉ የተለያዩ የግብርና ኢንዱስትሪዎች የሚያመነጩት ተረፈ ምርት እንደ ቡና ገለባ፣ ከእንጨት ኢንዱስትሪዎች ደግሞ የሚወጡ የእንጨት ሳጋቱራዎችን፣ ከሩዝ እርሻ የሚመነጩ የሩዝ ገለባዎችን በከፍተኛ በሆነ ግፊት ለመጠቅጠቅ ወደ ጠንካራ ወደሆነ ቅርጽ ወዳለው ብሪኬት ወደሚባል ፊውል ይቀይራል። ይህ ብሪኬት የሚባለው ፊውል ለድንጋይ ከሰል ላሉ ሀይል ሰጪ ፊውሎች አማራጭ የኦልተርኔቲቭ ኤነርጂ ሆኖ ለኢንዱስትሪዎች ለቤት ውስጥም ለኩኪንግም ያገለግላል ማለት ነው። የሰማችሁት ወጣት እግዜር ያለው በነጋድራስ ስራ ፈጠራ ውድድር ሁለተኛ መውጣት የቻለ ወጣት ነው። ወደ ኋላ ላይ ተመልሶ ተጨማሪ መረጃዎችን ያጋራናል። አሁን በተከታይ ኢትዮጵያ ለወጣቶች ስራ ፈጠራ ምን ያክል ምቹ ናት የሚለውን ጥያቄ ወደሚዳስሰው ዘገባ ነው የምናልፈው። በኢትዮጵያ በትምህርት ቴክኖሎጂ በግብርናና በሌሎች ዘርፎች አዳዲስ የስራ ፈጠራ ሀሳቦች ያሏቸው ወጣቶች እየተበራከቱ ቢመጡም እነዚህ ወጣቶች ያላቸውን ራዕይ ወደ ተግባር ለመለወጥ የሚችሉበት የተመቻቸ ሀገራዊ ሁኔታ በበቂ ሁኔታ አለመኖሩን ስራ ፈጣሪዎችና የዘርፉ ባለሙያዎች ይናገራሉ። መንግስት በበኩሉ ለወጣት ስራ ፈጣሪዎች የተመቻቸ ሁኔታ እንዲኖር ትኩረት ሰጥቶ እየሰራ እንደሚገኝ ይገልጻል። ባልደረባዊ አስማማ ዋዬ ነው በዚህ ዙሪያ ተከታዩን አዘጋጅቷል። በሀገሪቱ ያሉ ማኅበራዊ ችግሮችን በፈጠራ ሀሳብ ታግዞ ለማቃለል የተሰባሰቡ ኢትዮጵያውያን ከስድስት ዓመት በፊት የመሰረቱት ነው የኢትዮጵያ ማኅበራዊ ሥራ ፈጣሪዎች ማኅበር። በኢትዮጵያ ውስጥ ከአምሳ አምስት ሺህ በላይ ማኅበራዊ ሥራ ፈጣሪዎች እንደሚገኙ የጥናት ግኝትን ዋቢ አድርገው የሚያነሱት የማኅበሩ ፕሬዚዳንት አቶ ክብረት አበበ ስለ ሥራ ፈጠራው ምንነትም እንደሚከተሉ ያብራራሉ። በማኅበራችን ከመቶ በላይ የምንሆ የሚሆኑ ሰዎች አባል ሆነው በጣም ብዙ ሰዎች ደግሞ ሀሳቡን እየደገፉ ላለፉት ስድስት ዓመታት የማህበራዊ ችግሮችን በቢዝነስ ሞዴል ለመፍታት የሚሞክሩ ሰዎች ተደረጃጅተን ማህበር መስርተን ጽህፈት ቤት አቋቁመን መንግስት በኢትዮጵያ ሁኔታ ውስጥ ሰዎች ሀሳብ ቢኖራቸው ወይ ትርፍ እናጋብሳለን በቢዝነስ አጠራር ፕሮፊት ማክሲማይዜሽን የምንለው ወይ ደግሞ አና አናተርፍም የሚል በጣም ባይፖላር የሆነ በጣም እዚህና እዛ የቆመ ሀሳብ ነው ያለው። ኢትዮጵያ ውስጥ እኛ ማህበራዊ ስራ ፈጣሪዎች ትርፍም ያስፈልገናል፣ ኢምፓክትም እናደርጋለን እናል። ባላንስ ያደረገ ማህበራዊ ችግሮችን በማንም የመስጠት ፍላጎትና አለመፈለግ ላይ እንዳይወድቅ እንደነዛ ችግሮች እነዛ ችግሮች በጥሩ አይነት የክሪኤቲቭ ማይንድ ወይ ደግሞ በመፍጠር ማህበራዊ ችግሮችን ያየ ወጣት እነዚህ ማህበራዊ ችግሮች ላይ ስራ ብሰራ ለራሴም፣ ለቤተሰብም ለሀገር ይተርፋል ብሎ እንዲያስብ ትልቁ እኛ የምንታገለው የአእምሮ ውቅር ላይ ነው። ልክ እንደዚህ ማህበር ሁሉ በትምህርት ቴክኖሎጂ፣ በግብርናና በሌሎች ዘርፎች አዳዲስ የሥራ ፈጠራ ሀሳብ ያሏቸው ወጣቶች እየተበራከቱ ስለ መምጣታቸው ይገለጻል። ባለፉት ስድስት ዓመታት ብቻ የጀማሪ የቴክኖሎጂ ሥራ ፈጣሪዎች ቁጥር ከ50 ወደ 900 ማደጉን ጠቅላይ ሚኒስትር አብይ አህመድ ከስድስት ወር በፊት በተካሄደ በስታርታፕ ኢትዮጵያ ብሔራዊ ሁነት ማስጀመሪያ መርሃ ግብር ላይ ገልጸዋል። ይሁንና እነዚህ በሥራ ፈጠራ ሐሳብ ላይ ተሰማርተው የሚገኙ ወጣቶች ያላቸውን ራዕይ ወደ ተግባር ለመለወጥ የሚችሉበት ሀገራዊ የተመቻቸ ሁኔታ ለመኖሩ ዘርፉ የተፈለገውን ያክል ርቀት እንዳይጓዝ አድርጎታል ይላሉ። በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ክፍል የፋይናንስና ኢንቨስትመንት መምህሩ ዶክተር ሰዋላ አባትም። ትንሽ የማይባል ሐሳብ ያላቸው፣ ህልም ያላቸው ሥራ ፈጣሪዎች አሉ። ችግሩ ግን ሐሳቡን ወደ መሬት ለማውረድ ኮመርሻላይዝ ለማድረግ ወደ ቢዝነስ ቀይሮ ወደ ቬንቸር ለመለወጥ የሚያስፈልገው የሰው ኃይል፣ የሚያስፈልገው የካፒታል መጠን፣ የሚያስፈልገው የመሬት አቅርቦት፣ ኢንፍራስትራክቸር ለእነዚህ ወጣቶች የሰማይ ያህል ሩቅ በመሆኑ ብዙዎቹ ከነሀሳቦቻቸው ይጠፋሉ። በመርፌ ቀዳዳም ቢሆን ይህን እድል ያገኙ፣ የሚደግፍ ሰው ያገኙ፣ የሚደግፍ ድርጅት ያገኙ ሰዎች ደግሞ ተለውጠውበት ለብዙ ወጣቶች ስራ እድል ፈጥረው ለሀገር ኢኮኖሚ አስተዋጽኦ እያደረጉ ለመንግስትም ታክስ እየከፈሉ እዚህ ስራ ላይ ኢንቮልቭድ ያደረጉ ብዙ ወጣቶችን ማየት ችያለሁ። በሳለፉት እንቅስቃሴና ሀሳብ ያላቸው ልጆች አሉ። ህልም ያላቸው ልጆች አሉ። በጤና ዘርፍ የተሰማራው ጠብታ አምቡላንስን ከአስራ አምስት ዓመት በፊት መስርተው እየሰሩ የሚገኙት የኢትዮጵያ ማህበራዊ ስራ ፈጣሪዎች ማህበር ፕሬዚዳንት አቶ ክብረት አበበም የስራ ፈጠራ ሀሳብን ወደ ተግባር ለመቀየር የፋይናንስ ድጋፍን ጨምሮ ያሉ ተግዳሮቶች ብዙ ናቸው ይላሉም በየቢሮ ስንሄድ በጣም ብዙ ሊነገር ይችላል ስለ ስራ ፈጠራ ግን በእውነት ለስራ ፈጣሪዎች በተለይ ትልቁ ነገር ምንድን ነው? ገንዘብ ነው። ምንም አይነት ራሱን የቻለ አንድ ወጣት ከአስራ ስምንት ዓመት በኋላ አዲስ ሀሳብ ቢኖረው ያንን ሀሳብ አየር ላይ መሞከር አይችልም። ለትንሹም ለትልቁም፣ ትንሽም ቢሆን ገንዘብ ያስፈልጋል። እኛ እንግዲህ በእንግሊዝኛ ጠራር አክሰሱ ፋይናንስ ምድረው ማለት ስለዚህ እንደሱ አይነት ችግሮች ከመስመር ባለፈው ሁኔታ የሚወራውን አይነት አይደለም ለስራ ፈጣሪዎች ያለው አካባቢ። ግን ተስፋ አለን፣ ዓለም ሁሉ ወደዛ አቅጣጫ እየሄደ ስለሚሄድ ይሄ እነዚህ ችግሮች ይፈታሉ ብለን እናስባለን እንጂ እኔ ከመታውበት እስካሁን ድረስ እኔ ቤቴን ሸጭን አሙላስ የገዛት አሁንም ያለህን ንብረት ሸጠ ወደ ሀሳብ የምትቀርብበት ነው እንጂ አሁንም የፋይናንስ ሲስተሙ እንዳለ የገንዘብ ሲስተሙ በምን አይነት ሁኔታ እነዚህ ወጣቶች አክሰስ ቱ ፋይናንስ ያገኛሉ ምትለው ነገር ላይክ ፍልም ነው። ስራ ፈጣሪ ወጣቶች የሚገጥሟቸውን ችግሮችና በመንግስት እየተሰሩ ያሉ ስራዎችን በተመለከተም በአሁኑ ወቅት የስራ እድልና ፈጠራን እያስተባበር ያለው የስራና ክህሎት ሚኒስቴር የሚመለከታቸው ኃላፊዎችን ሀሳብ የአሜሪካ ድምፅ ለማካተት ጥረት ያደረገ ቢሆንም ለቃለመጠይቅ እንደማይመቻቸው በመግለጻቸው ሳይሳካ ቀርቷል። በስታርታፕ ኢትዮጵያ ብሔራዊ ውነት ማስጀመሪያ መርሃ ግብር ላይ በስራ ፈጠራ ላይ ከተሰማሩ ወጣቶች እነዚህ ጥያቄዎች ቀርቦላቸው የነበሩት ጠቅላይ ሚኒስትር አብይ አህመድ ሀሳባቸውን ወደ ተግባር እንዲለውጡ በሕግና በአሰራር ለመደገፍ በትኩረት እየተሰራ መሆኑን ተናግረዋል። ከኢኖቬሽን ፈንድ ጋር የሚያያዘው ለማንኛውም የገንዘብ ትራንዛክሽን የህግ መሰረት በጣም አስፈላጊ ስለሆነ የህግ ማዕቀፉን እየሰራን ያለ ነው እየተሰራበት ያለ ጉዳይ ስለሆነ ጊዜው ጠብቆ የሚደርስ ይሆናል። መንግስት አዘ ፓርትነር ባለው አቅም ሁሉ ያግዛል። ግን ውስን ሀብት ያለው መንግስት ስለሆነ ብዙ አይዲያ ሲመጣ ለሁሉም አይዲያ በቂ ነገር ማቅረብ ይቸገር ይሆናል። ከዚህ በፊት የጥቃቅና አነስተኛ ማህበራትን ጨምሮ የስራ ፈጠራ ባህልን የሚደግፉ ተነሳሽነቶች ባለፉት ዓመታት በመንግስት ተግባራዊ ሲደረጉ ስለመቆየታቸው የሚያስታውሱት ዶክተር ሰዋለ በበኩላቸው፣ ነገር ግን እነዚህ ተነሳሽነቶች በትክክል ባለመመራታቸው የሚፈለገውን ውጤት ማምጣት ሳይችሉ መቅረታቸው ይናገራሉ። ይሁንና በቅርቡ የሚጀምረው የካፒታል ገበያ ስርዓት ለስራ ፈጣሪ ወጣቶች የተሻለ እድል ይዞ እንዲመጣ ተስፋ እንደሚያደርጉም ዶክተር ሰዋለ ይናገራሉ። እንዳንድ ተስፋ የማያወደፊት የዚህ የካፒታል ማርኬት መቋቋም አንዱና ትልቁ ኮንትሪቢሽን ወይም ደግሞ አስተዋጽኦ ብዬ የማስበው እንዲህ አይነት ህልም ያላቸው ወጣቶች ከዚህ በፊት እንደነበረው በፋይናንስ እጥረት ህልሞቻቸው የሚኮላሹበት ጊዜ ያበቃል ብዬ አስባለሁ። ምክንያቱም ኤንጅል ኢንቨስተርስ የሚባሉና እነዚህ ቬንቸር ካፒታሊስቶች እዚህ ገበያ ላይ ኢንቮልቭ ስለሚያደርጉ ሀሳብ ያላቸውን ሰዎች ሪሊ ሀሳብ ወደ ቢዝነስ ተቀይሮ ትርፋማ ማድረግ እንደሚችል ማሳመን ከተቻለ በቀላሉ ፋይናንስ የማግኘት እድሉን ስለሚያሰፋው ሀሳቦች ወደ ቢዝነስ ተለውጠው ለአገር ኢኮኖሚ፣ ለስራ እድል ፈጠራ የራሳቸውን አስተዋጽኦ ያደርጋሉ። እነዚህ ቬንቸር ካፒታሊስቶች ወይም ደግሞ ኤንጂል ኢንቨስተር የምንላቸው እንደዚህ አይነት ሀሳቦችን ስፖንሰር የሚያደርጉበት ዋናው ምክንያት እነዚህም ቢዝነሶች ኢንኩቤት አድርገው ወደ ቢዝነስ ከቀየሯቸው በኋላ ድርሻዎቻቸውን ሽጠው የሚወጡበት ፕላትፎርም ገበያ ስለሚኖር የሁለተኛ ደረጃ ገበያ የምንለው ሰከንደሪ ማርኬቱ ላይ ድርሻዎቻቸውን በቀላሉ ውስጦ ኤግዚት እንደሚያደርጉ ስለሚያውቁት ሀሳቦችን በሜሪታቸው እያወዳደሩ ስፖንሰር የማድረግ እድሉ በጣም ይሰፋል። በኢትዮጵያ አብዛኛውን የህዝብ ቁጥር የሚይዙት ወጣቶች የስራ ፈጠራ ሀሳቦቻቸውን በማበረታታት ሀገርን በሚለውጡ ስራዎች ላይ እንዲሳተፉ የተቀናጀ ጥረቶች ያስፈልጋል የሚሉት ደግሞ አቶ ክብረት አበበ ናቸው። እኔ እውነትና ሀገር ብዙ የአፈጻጸም የፖሊሲ የህግ ነገሮች ብዙ ክፍተቶች አሉ። ባሉትም ህጎች በሚገባው መጠን እየተጠቀምን ነው ማለት በጣም ያስቸግረኛል። ስራ ፈጠራን አትሊስት ደግሞ ስራ ፈጠራ ከዘር ከሃይማኖት፣ ከፖለቲካ አመለካከት በፍጹም ስራ ፈጠራው ዞር ብሎ ላያቸው በማይገቡ የስራ ፈጣሪ ሀሳብ ሁል ጊዜ በትክክልና በስህተት መካከል እየሞከረ የተሻለ ነገር ለህብረተሰቡ ማቅረብ ነው። እኔ ስራ ፈጠራ ብዙ ወጣቶችን ከቫዮለንስ የሚያርቅ ምክንያቱም የስራ ፈጠራ ማይንድ ሴት ራሱ አንድን ነገር እኔ የማወጣውን ፕሮዳክትና ሰርቪስ ሌሎች ሰዎች ይጠቀሙልኛል ብሎ የማሰብ ማይንድ ሴት ነው። ሌሎች ሰዎች ይጠቀሙልኛል የሚል ወጣት ከብዙ ነገር ከሱሶች፣ ከምን ሁሉ የጸዳ ነው። እኔ እንግዲህ ከወጣቶች ጋር ነው የምውለው እና እነዚህን እንዴት አድርገን ነው ብናባዛው እነዚህን የተሻለ ልናደረግ ምንችለው በምንድን ነው ስንል ከፖለቲካ የወጣ በራሳቸው በስራ ፈጣሪዎች የሚመራ ኢኮሲስተም እንግዲህ ከባቢ ነገር መፈጠራል። ወጣቶች ችግርን የሚፈቱ የስራ ፈጠራ ሀሳቦችን ወደ ተግባር የሚቀይሩበትን እውቀት እንዲያገኙና ይህን ለመሞከር የሚያስችሉ ትስስሮችን ከአምራች ተቋማት ጋር የሚፈጠርበት ሁኔታን በማመቻቸት በኩልም ከፍተኛ የትምህርት ተቋማት ኃላፊነት እንዳለባቸውም ተገልጿል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አስማማውን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ሳምንታዊውን የጋቢና መሰናዷችንን ነው። በስራ ፈጠራ ወጣቶች ዙሪያ የበለጠ መረጃ ወደሚሰጡን እንግዳ ከማለፋችን በፊት የስራ ፈጠራ ላይ የተሰማሩ ወጣቶች ያለፉበትን መንገድ እንዲያጋሩን ቀደም ሲል የተከታተላችሁትን እግዜር ያለውን ጨምሮ ወጣቶችን አነጋግረናል። የሰጡንን ምላሽ ተከታትለን እንመለስ። አብዱያቅ በቀላ የኦሚሽ ቱጆይ ኮፋውንደር እና ዋና ቴክኖሎጂ ኦፊሰር ነኝ። በዋናነት ኦሚሽቱ ጆይ ቴክ ሶሉሽንስ የተለያዩ የቴክኖሎጂ ስራዎች ላይ ነው የምንሰራው። ከአግሪካልቸር ሄልዝ፣ እንዲሁም ሌሎች የስፔሻሊ ሶፍትዌር እና ቴክኖሎጂ ነክ የሆኑ ስራዎች ላይ ፎከስ አድርገን የምንሰራው ማለት ነው። ሪሰንት ከሰራናቸው ስራዎች መካከል አንደኛው የግብርናውን ሊያዘምን የሚችል የተለያዩ የአፈር ላይ ያሉ ንጥረ ነገሮችን በመርመር ምን አይነት ማዳበሪያ ብንጠቀም አሪፍ ነው ሶይል ፈርቲሊቲ ምን ይመስላል፣ ፔች ቫሊዩ፣ ሞይስቸር የመሳሰሉት ነገር አናላይዝ በማድረግ እዛ አካባቢ ላይ ምን አይነት ሰብል ቢዘራ ተመጣጣኝ የሆነ የፕሮዳክቲቪቲ ማግኘት እንችላለን የሚለውን ነገር አናላይዝ የሚያደርግልን ማሽን እና ኢንተግሬትድ የሆነ ሲስተምን የሰራ ነው ማለት ነው። ያስቸግራል ማለት ያስቸግራል ሲባል ግን ላይክ አይቻልም ማለት አይደለም ማለት እኛ ላይክ ኤክስፒሪንሱ ኖሮን አይደለም የጀመርነው አክቱዋሊስን ጀምር ትልቁ እንትን ቢዝነስ ሴክተሩን አለማወቁ ነው ብዬ አስባለሁ። ኢቨንዞ ችግሩንም አይደንቲፋይ ቢያደረጉት የእኛ ይሄ መማር ማስተማር ሂደቱ ሞር ኦፍ ወደ ቢዝነስ ተኮር ስላልሆነ አይ ቲንክ አብዛኛው ትልቁ ችግር እሱ ነው። እና አንድ ሰው ደግሞ ኖሃው ከሌለው ወዴት ፎከስ ማድረግ እንዳለበት፣ ኖሃው ከሌለው ያ ነገሮች ያስቸግራሉ ብዬ አስባለሁ። ኖሌጅ ዋይዝ ኦፍኮርስ ሜይ ቢ የትምህርት አስተታችን ትንሽ ወደኋላ ይቀረል ሊሆን ይችላል። ሞር ኦፍ ወደ ኢንተርፕረነርሺፕ መሄድ ይችላል። ግን አንድ ሰው ፍላጎቱ ካለው ኦንላይን ኮርሶች አሉ። በጣም ማለት ኦንላይን ላይ በጣም ብዙ ሪሶርቶች አሉ። አሁን ላይ ከረንት በጣም ብዙ ሰው ሰርች አርጎ መማር የሚችልበት እንትኖች ይኖራሉ። ፋይናንሻል ዋይዝ የሆነ አቅም ያስፈልጋል። ኦር ፋይናንሻል ሰፖርት የሚያደርግ ሰው ያስፈልጋል። ኢዘር ፋሚሊ ሊሆን ይችላል፣ ኦር የተለያዩ ኤንጂኦ ተቋማቶች ሊሆኑ ይችላሉ፣ ጓደኞች ሊሆኑ ይችላሉ። ኦር የሆነ አካል ብቻ ፈንድ አድርጎ ማስጀመር ያስፈልጋል። እና ሜቢ እሱ ነው ትልቁ ቻሌንጅ ሊሆን የሚችለው ፋይናንስ ማለት ነው። በፍጹም ቀላል አይደለም። በጣም ከባድ ሆኑ ብዙ ዋጋ የሚያስከፍልና ብዙ ዴዲኬሽን የሚፈልግ ለስራው ደግሞ፣ በተለይ ደግሞ የፈጠራ ስራ ላይ የሚሰሩ የሆነ ነገር ኢንቬንት አርገው ችግር እንፈታለን የሚሉ ሰዎች በጣም ከሚሰሩ ስራ ጋር ጥልቅ የሆነ እስከ አጥንታቸው ድረስ የሚደርስ ከስራቸው ጋር ጥልቅ የሆነ ፍቅል ሊኖራቸው ይገባል። ፋሽን በጣም ሊኖራቸው ይገባል ለሚሰሩት ስራ በዛ መንገድ ነው ስኬታማ የሆኑት ብዬ ነው የማምነው። ትልቁ ቻሌንጅ በተለይ ስራ ሲፈጠር አዲስ አዲስ ቢዝነስ ወይ አዲስ አይዲያ ወደ ቢዝነስ ማምጣት ሲበታት ድረስ ብዙ የማናውቃቸው ፋክተሮች አሉ። እነዛ ነገሮች በኤክስፒሪየንስ ነው የምንማራቸው። ያ ፓርት ኦፍ ዘ ጆርኒ ነው። ኢትዮጵያ ውስጥ በጣም ከፍተኛ ቻሌንጅ አስተያየቶቻችንን ያጋሩንን ወጣቶችን እናመሰግናለን። አሁን የሳምንቱ የጋቢና እንግዳ ላይ ደርሰናል። በ19 ዓመቷ ስራ ፈጣሪ ሆና ብቅ ያለችው ሳሚያ አብዱልቃድር ወጣት የስራ ፈጣሪዎች የሚያጋጥሟቸውን ችግሮች በተግባር በማየቷ የኢትዮጵያ ስራ ፈጣሪ ወጣቶች ማህበርን መስርታለች። ባለፉት አራት ዓመታትም ማህበሩ ወጣቶች ያላቸውን እምቅ ችሎታ ማውጣት የሚያስችላቸውን ትስስሮች በመፍጠር በርካታ ስራዎችን ሰርቷል። ሳሚያን በዙም አግኝቼ አናግሪያታለው ከሷ ጋር ያደረግነው ቆይታ ተከታዩ ነው። በጣም ብዙ የስራ ፈጠራ ክህሎት ያላቸው ወጣቶች አሉ። ግን ብዙ ጊዜ ሀሳባቸውን መሬት ላይ አውርደው ወደ ተግባር ለመለወጥ ወደ ስራ ለመቀየር ሲቸገሩ እናያለን። እና እስኪ በመጀመሪያ ተግዳሮት የሚሆኗቸው ነገሮች ምንድን ናቸው ከሚለውን እንነሳ። የመጀመሪያው ቻሌንጅ እኛው ራሳችን ጋር ያለው እኛው ራሳችንን ቻሌንጅ ማለት ነው። ያ ማለት ከማይንድ ሴታችን ጀምሮ ምን ያህል ዝግጁ ነን? ምን ያህል የምንሰራውን ስራ በደንብ እናውቀዋለን? ቁርጠኝነት ውስጥ አለን ወይ? ራሴ ላይ ሜምበሮቼ ላይ ነው ትልቁ ቻሌንጅ ማለት ነው። ከራስ ይጀምራል። ንዩ ራሳችንን ማሸነፍ ከቻልን ነው ብዙ ነገሮችን ማሸነፍ የምንችለው። ሌላው ነገር ቀላል ነው የሚሆነው ማለት ነው። ከዛ ሁለተኛ ወደ ውጭ ነው እንግዲህ የምንወጣው ሥነ ምህዳሩ ላይ ያሉ አክተሮች አሉ። የፋይናንስ ተቋማት ይሆናሉ። የመንግስት ፖሊሲ አውጪዎች ሊሆኑ ይችላሉ። የግል ሴክተሮች ሊሆኑ ይችላሉ። ስለዚህ ወደዛ በምትወጭበት ጊዜ የመጀመሪያው ከውጭ ያለው ትልቁ ቻሌንጅ ፋይናንስ ነው፣ በግልጽ የሚታየው ማለት ነው። ያ ማለት ሰው ውስጡን ራሱን አሸንፎ አንሎክ አድርጎ ሲወጣ የሀሳቡ ገና ምንም ነገር ላይ ሳይደርስ የሀሳቡን የሚያራምድበት ፋይናንስ ያስፈልጋል። ያ ፋይናንስ ደግሞ ኢኮሲስተሙን ስታዩ ከቤተሰብ ጀምሮ ምን ያህል ሬዲ ነው የሚለው ነገር ስታስቢው ከፋይናንስ ተቋማቶች ከተለያዩ ቦታዎች አይደል፣ ዳይቨርሲፋይድ አክሰስ ቱ ፋይናንስ ነው የምንለው እኛ። ኢኩቲ ሊሆን ይችላል ሎን ሊሆን ይችላል ፈንድ ሊሆን ይችላል ሪስክ ካፒታል ማለት ነው እና የተለያየ ነው የሚሆነው እና እነዚህ እነዚህ አክሰሳብሊቲ የለም ማለት ነው። ሶስተኛው ቻሌንጅ ደግሞ ካፓሲቲው። ይሄ ሀሳብ አንሎክ ተደርጎ ፋይናንስ ተደርጎ ወደ መሬት ለመውረድ ሲል የሚያስፈልጉት አቅሞች፣ የመጀመሪያው የሰው ሀይል አቅም ያስፈልገዋል። ያ ማለት እኔ ከሆንኩ ፋውንደሩ ኮደር ከሆንኩኝ ለእኔ ለምሳሌ የፋይናንስ ስልጠና የህግ ስልጠና ሁሉም ነገር እኔ ላይ ነው የሚጫነው። ድስዘ ቻሌንጅ ይሄ ካፓሲቲት ማድረግ አይደለም እኔ እኔማ ማውቀው ኮድ ማድረግ ነው አይደል? ስለዚህ እኔን የፋይናንስ ባለሙያ በመቅጠር ሊሆን ይችላል፣ ኤች አር ሌጋል። በዚህ በዚህ ነው አቅም ማጎልበት ብለን የምንለው። ይሄ ወደ ውጭ ስትወጪ ያለው ነው። ከዛ ውጭ ግን ሲስተም ሌቭል ሲስተም ሌቭል ማለት ለምሳሌ የሆነ ተቋም ተመስርቶ አንድ ወጣት ስራ ፈጣሪ የሆነ ተቋም መስርቶ ሮ ማቴሪያል ለማስገባት ቢፈልግ የጉምሩክ ህጎች አሉ። የኢንቨስትመንት ህግ አለ። የናሽናል ባንክ የተለያዩ የምትነካኪያቸው ሬጉላተሪ ቦዲዎች አሉ። እነዚህ ለወጣት ስራ ፈጣሪዎች ምቹ አይደሉም። አብዛኛው ክፍት የሚሆነው በራቸው ትልልቅ አቅም ላላቸው ነው። የሚጠይቁትም ሪኳየርመንት ምናምን ማለት ነው። ሶ ይሄ ፖሊሲ ሌቭል የምንለው ሲስተም ሌቭል የምንለው ቻሌንጅ እንደ አራተኛ ቻሌንጅ መጠቀስ ይችላል ማለት ነው። ኢትዮጵያ ውስጥ ደግሞ አብዛኛው የህብረተሰብ ክፍል ወጣት ነው፣ ከሰባ በመቶ በላይ የሚሆነው በዛው ልክ ደግሞ ከፍተኛ የስራ አጥ ቁጥርም ያለበት አገር ነው እና አሁን እንዳልሹ ትልልቅ አቅም ያለው ሳይሆን ወጣቱ ክህሎት ያለው የስራ ሀሳብ ያለው መስራት የሚችለው ወጣት አሁን በጠቀስሻቸው ተግዳሮት ምክንያት ወደ ስራ ሳይሰማራ በመቅረቱ ምን አጉዱል አልትያለሽ? ኢኮኖሚ ውስጥ ወጣቱ አልተንቀሳቀሰ ማለት ቅድም እንዳልሹ በጣም ብዙ ወጣቶች አሉ። ስለዚህ ኢኮኖሚካሊ ትልቅ ትልቅ ማግኘት የሚጠበቅብንን ኤክሰርሳይዝ ማድረግ ያለ የሚገባንን ነገሮች ሳናደርግ ቆይተናል። ስለዚህ ሄዶ ሄዶ እዚህ ላይ ነው የሚያርፈው ማለት ነው። ሌላው ከሰላም ጋር ማገናኘት ትችያለሽ። ብዙ ጊዜ ሰላም መደፍረስ ውስጥ የምንሳተፈው እኛ ወጣቶች ነን አይደለ? ስለዚህ እኛ ደግሞ እኛን በምንፈልገውን አላማችንን ኤክሰርሳይዝ ማድረግ ከቻለን አንረብሽም ማለት ነው። የኢትዮጵያ ስራ ፈጣሪ ወጣቶች ማህበር የተመሰረተውም እነዚህን ተግዳሮቶች ምክንያት አድርጎ ነው እና በስራ ላይ በቆያችሁበት ባለፈው አራት ዓመታት ውስጥ በምን መልኩ ነው ወጣት ስራ ፈጣሪዎችን ድጋፍ ስታደርጉ የቆያችሁት ዘለላ የተባለ የፖሊሲ አድቮኬሲ እና ኔትወርኪንግ ፕላትፎርም ላውንች አደረግን ማለት ነው ኦገስት ሀያ ሁለት ይሄ ዘለላ የተባለው ፕላትፎርም የአስራ ሁለት የተለያዩ መድረኮችን ለማዘጋጀት አስራ ሁለት ዘለላዎችን እቅድ ይዞ ነው የተነሳው እንግዲህ አስራ ሁለት ትልልቅ ኢቨንቶች ማለት ነው እስካሁን አስራ አንዱን አርገናል አንድ ነው የቀረው እንግዲህ በሁለት ዓመት ውስጥ አስራ አንድ ትልልቅ መድረኮች አዘጋጅተን የተለያዩ አክሰስ ቱ ፋይናንስ ላይ አራት ዘለላዎች አዘጋጅተናል። አራት ትልልቅ መድረኮች ከብሔራዊ ባንክ ጀምሮ የባንክ ፕሬዚዳንቶች፣ የተለያዩ የፋይናንስ የግል ተቋማቶችን ሁሉንም ያካተተ ፖሊሲ አውጪዎችን በደንብ እንጌጅ ያደረገ ራሳቸው ወጣት ስራ ፈጣሪዎች ደግሞ ቀጥታ እየተገናኙ የስቴክሆልደር ኢንጌጅመንት ላይክ እያንዳንዱ ያሉ ፖሊሲዎች ያሉት አፕዴት እንዲደረጉ የሌሉ ደግሞ እንደ አዲስ እንዲወጡ ትልቅ የፖሊሲ አድቮኬሲ ስራ ነው እየሰራ ነው። ዘለላ አሁን ላይ በጣም ኢትዮጵያ ውስጥ የታወቀ ፕላትፎርም ነው። ዘለላን እያካሄድን ያደረግነው ነገር ምንድን ነው? ትልልቅ ከንግድ ባንክ ፕሬዚዳንት ጋር ጨምሮ የተለያዩ ኮሚትመንቶች ያስገባል። ለምሳሌ ስለ አክሰስ ቱ ፋይናንስ ዘለላ ከሰራ በኋላ ባንኮቹን ፑሽ አድርጎ አንኳኩቶ አስከፍቶ ተፈራረምን። ከዛ አይዲያ ፋይናንሲንግ ሎንች አደረግን። አሁን አንድ ባንክ ንግድ ባንክ ሲጀመር፣ ደግሞ ሕብረት ባንክ የግል ባንክ ከነሱ ጋር በጋራ በመሆን አይዲያ ፋይናንሲንግ ፑሽ አድርገናቸው የተለያዩ የተቀመጡ መስፈርቶችን አቅልለን ለወጣት ስራ ፈጣሪዎች ሀሳብን ብቻ መሰረት ያደረገ ፋይናንስ እንዲበደሩ ደግሞ ቀና የተባለ ፕሮግራም ዲዛይን አድርገናል። እሱን ፕላትፎርም ነው። ሌላ ደግሞ ቻይና ኢንተርናሽናል ኦፊስ ከፍተናል። በዚህ አራት ዓመት ጉዟችን ውስጥ ማለት ነው። ከዛሬ ሁለት ዓመት በፊት ሁናን ፕሮቪ ፕሮቪንስ ቻንግሻ ካፒታል ሲቲ ላይ እዛ ኦፊስ የኢዋይ ኢንተርናሽናል ኦፊስ አድርገን ባይላተራል ትሬዲንግ ኢንቨስትመንት ፕሮሞሽን እንሰራለን። ቴክኖሎጂ ትራንስፈር ሊሆን ይችላል፣ ኢምፖርት ኤክስፖርት፣ ኢንቨስትመንት። እነዚህን ሁሉ ስናረግ ወጣቱ ቀና ይላል በሚል ኮንሰፕት ነው ቀና ያልነው። ውይይታችንን እንቀጥላለን። እነዚህ የሰራችኋቸው ስራዎች ደግሞ ምን ውጤት እያሳዩ ነው የሚለውን ከሚከተለው ማስታወቂያ መሸጋገሪያ በኋላ ተመልሰን እንገናኛለን። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ኅዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ሥልጣን ይመለሱ ይሆናል። ዓለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን በመከታተል ይችላሉ። ቪኦኤ ከማስታወቂያ ረፍት ተመልሰናል። ከወጣት የስራ ፈጣሪዎች ማህበር መስራች እና ፕሬዚዳንት ጋራ ነው እየተወያየን ያለ ነው። ሳሚያ ውይይታችንን እንቀጥላለን። እንግዲህ የወጣት ስራ ፈጣሪዎች ማህበር ከተመሰረተበት ጊዜ የሰራቸውን በርካታ ስራዎች፣ ትልልቅ ስራዎች ነግረሽናል እና እነዚህ ስራዎች ምን ለውጥ አያችሁበት? እንደዚህ ወጣቶች ተደራጅተው ተቋም መስርተው ኮሌክቲቭ ቮይስ ማሰማት እንደሚችሉ አሳምነናል። ይሄ በጣም ትልቅ አቺቭመንት ነው። ጆሮ ማግኘት ችለናል ነው በቃ፣ በትልቁ ማለት ነው። እና አንዱ እሱ ነው። ሁለተኛ ነገር ደግሞ ከሌሎች ተዋናዮች ቅድም እየሻለው ንግድ ባንክን የሚያክል ትልቅ ባንክ በፕሬዚዳንት ደረጃ ነው የተፈራረብ ነው አይዲያ ፋይናንሲንግ ዊንዶው ኑሮት እዛ ላይ ወጣቶች ሀሳባቸውን ብቻ ኩላተራል አድርገው ገንዘብ አክሰስ የሚያደርጉበት ማለት ነው። አሁን ወደ መቶ ስልሳ ወጣቶች አፕላይ አድርገው ኦልሬዲ ዲው ዲልጀንስ እየተሰራ ነው ያለው ማለት ነው። በቅርቡ እነዚህ ልጆች ወደ ብድር ውስጥ ይገባሉ ማለት ነው። ቅድም ደግሞ እንደነገርኩሽ ከቻይና ኦፊስ ጋር ሆነን ወደዚህ ያመጣናቸው የቻይና ኩባንያዎች ነበሩ። እዛ ማች ሜኪንግ ሰርተናል። ትላልቅ ፕሮግራሞች እዚህ ያሉ ሜምበሮቻችን አምጥተን እዛ ካለው ከምፓኒ ጋር ማች ሜኪንጎች ሰርተናል። እና በጣም የተለያዩ ወጣቶች ኢዝሊ ሮ ማቴሪያል አክሰስ እያደረጉ ነው ያሉት ማለት ነው። ሰላሳ ተነስታችሁ ምን ያክል ወጣቶች ተጠቃሚ ሆኗል? ምን ያክል አባላት አላቸው? ሰው ምንድን ነው? እስካሁን ፍሪ ሰርቪስ ነበር የምንሰጠው። ስለዚህ የምንሰጠው ነገር ላይ ነው ፎከስ አድርገን የሰራ ነው። ስለዚህ አሁን ብዙ የምንሰጠው ነገር አለን። ብራንዱንም ቢውልድ አድርገናል። ስለዚህ አሁን ዴድላይናችንም ስለደረሰ ሜምበርሽፕ መመዝገብ ያለብን ከኢትዮ ቴሌኮም ጋር በዚህ አጋጣሚ ኢትዮ ቴሌኮም በጣም ማመስገን እንፈልጋለሁ። ቴሌብር ሱፐር አፕ ላይ የሜምበርሽፕ ክፍያም የሜምበርሽፕ ምዝገባም እዛው የሜምበርሽፕ አይዲያችንን ጀነሬት አድርጎ የሚሰራ ሚኒ አፑ ላይ ጀመርን። ኦክቶበር ኤይት ማለት ነው። ወጣቶችን ተጠቃሚ የማድረግ አቅም አላችሁ? አዲስ አበባ ብቻ ነው ወይስ መላው ኢትዮጵያን ታርጌት ታደርጋላችሁ? የኢትዮጵያ ስማችንም የኢትዮጵያ ነው የሚለው ሁሉም ክልል ነው የምንሄደው። ግን ከፌደራል የጀመርንበት ምክንያት ቅድም እንዳልኩሽ ከማይንድ ሴት ጀምሮ ትልቅ ከላይ መስራት ያለብን የፖሊሲ አውጪዎችም እዚሁ ነው ያሉት። ስለዚህ አዲስ አበባ ላይ ያተኮርን እንጂ፣ አሉን ሜምበሮች አሉን፣ ከተለያየ ክልል ይመጣሉ፣ ፕሮግራሞቻችን ላይ የሚሳተፋሉ፣ እዛም ሆነው የተለያዩ ኦፖርቹኒቲዎችን እንልክላቸዋለን። ዩኒቨርሲቲዎች ጋር አብረን እንሰራለን፣ ኢንጌጅ እናደርጋቸዋለን ዩኒቨርሲቲ ተማሪዎቹንም ወደ አስር ሺህ የሚጠጉ ወጣቶችን ሜምበር እናደርጋለን ነው የሚለው እንዲሁም ደግሞ ከመቶ ሺህ በላይ የሚሆኑ ወጣቶችን ደግሞ ኢምፓወር እናደርጋለን በተለያዩ ሜምበርን ባይሆኑ በተለያዩ ሴክተሮች እናደርጋለን ነው የሚለው ሌላው ደግሞ በሚሊዮን የሚቆጠሩ ወጣቶችን ደግሞ ኢንዳይሬክት አድሬስ ለማድረግ ነው እንግዲህ ለማጠቃለያ ያክል ዲሬክት እናንተ የምትሰሯቸውን ለመስራት ያሰባችኋቸውን ስራዎች ዝርዝረሽልናል። ምናልባት በሀገር ደረጃ፣ በማህበር እንደ ማህበረሰብ፣ በተቋማት ደረጃ ከትምህርት ቤት ጀምሮ ምን መደረግ አለበት ወጣት ስራ ፈጣሪዎችን ለማበረታታት? በመጀመሪያ ደረጃ እኛ ራሳችን ወጣት ስራ ፈጣሪዎች ግራውንድ ማድረግ መቻል አለብን። በደንብ ሀገራችንን ማወቅ መቻል አለብን። ምን ጠይቀውን ነገር ማወቅ አለብን። ምክንያቱም እኔም በዛ ውስጥ ነው ያለፍኩት። አስራ ዘጠኝ ዓመቴ ላይ ነው የመጀመሪያውን ሀሳቤን ይዤ ትምህርት ላይ ለመስራት ስንቀሳቀስ የነበረው እና ሁሉም ነገር ተዘጋጅቶ እኔን የሚጠብቀኝ ነበር የሚመስለኝ። በቃ እኔ ነገሩን ሁሉ ልቀይረው ነው እየተጠበቅኩ ያለው ነበር የሚመስለኝ። ሀገር ምን አላት የሚለው ነገር በጣም ማወቅ ያስፈልጋል። ተማሪውም ቢሆን በአግባቡ ትምህርቱን ተምሮ የሚያስፈልገውን ነገር ደግሞ ፓራራሌ እያስኬደ በደንብ ሁሉም ግራውንድ አድርጎ ቢሰራ ሁሉም ነገር መቀየር ይችላል ብዬ አምናለሁኝ እና ደግሞ በአንድ ጀንበር እንደማይለወጥም ደግሞ ማመን መቻል ያስፈልጋል። እና ግራውንድ ማድረግን ማመን መቀበል ስንችል ብዙ ነገሮች መቀየር እንችላለን ብዬ አምናለሁ። በጣም ደስ ይላል። እንግዲህ ሳሚያ፣ የኢትዮጵያ የስራ ፈጣሪ ወጣቶች ያሉባቸው ተግዳሮቶች ምንድናቸው? ናቸው ማህበሩ የነዛን ተግዳሮቶች ለመስ ለመፍታት ምን ሲያደርግ ቆይቷል? ምን ለማድረግ ያስባል? ከዛም በአጠቃላይ ደግሞ በሀገር ደረጃ ምን መደረግ አለበት? በሚሉ ሀሳቦች ላይ ተወያይተናል። የአሜሪካ ድምፅ እንግዳ ሆነሽ አብረሽን ስለተገኘሽ እጅግ አድርገን እናመሰግናለን። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። በዚሁ የምሽቱን የጋቢና መሰናዷችንን እናጠናቅቃለን። ሳምንት ሌላ የወጣቶችን ጉዳይ የሚመለከት ርዕስ ይዘን እንጠብቃችኋለን። አስተያየቶቻችሁን በፌስቡክና በትዊተር ገጾቻችን ማድረሳችሁን አትርሱ። ሳምንት ሰው ይበለን። መልካም ምሽት።